ሁለት በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ ሐሙስ መጋቢት 30 2013 ዓ ም ዝግጅታችን ጀመረ። ዓለም አቀፉ ማህበረሰብ በህወሓትና በዓለም አቀፉ ሚዲያ የፕሮፓጋንዳ ዘመቻ ስር እንዳይወድቅ የኢትዮጵያ መንግስት አሳሰበ። በኢትዮጵያ የተለያዩ የሃይማኖት መሪዎች ጸረ ኮቪድ ክትባት ተከተቡ። እነዚህንና ሌሎች ዘገባዎችን በምሽቱ ቅንብር እናስደምጣችኋለን። ጤና ይስጥልኝ፣ እንደምናመሻችሁ ክቡራን አድማጮች። የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94 ነጥብ 3 ላይ ታገኙናላችሁ። አሁን የሰዓቱን ዋና ዋና የዓለም ዜና ና አስደምጣችሁ ጤናስጥልኝ እንደምናመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጅት ታየ ነኝ። ዓለም አቀፉ ማኅበረሰብ በህወሀትና በዓለም አቀፉ ሚዲያ የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅ የኢትዮጵያ መንግስት አሳሰበ። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ያወጣው መግለጫ ዓለም አቀፉ ማኅበረሰብ በተዛቡና መሬት ላይ ያለውን ሐቅ በማያንጸባርቁ ዘገባዎች እየተጥለቀለቀ ነው ብሏል። መገናኛ ብዙሃኑ መንግስትን ለመወንጀል የሚያደርጉት መቻኮር ደግሞ ህወሀት በማይካድራ የፈጸመውንና በተደራጀ መረጃ የተደገፈውን ግድያ ለመሸፈን ጭምር ያለመ ነው ብሏል መግለጫው። በምሽቱ አብይ ርዕስ ዝርዝሩን የያዘ ዘገባ ይቀርብበታል። በሌላ ዜና የአፋርና የሶማሌ ብሔራዊ ክልላዊ መንግስታት በርዕሳነ መስተዳድሮቻቸው የተመራ የከፍተኛ አመራሮች ቡድን በቅርቡ በሁለቱ ክልሎች አዋሳኝ ቀበሌዎች የተፈጠሩ ግጭቶችን በሰላም ለመፍታት ስምምነት ላይ ደርሰዋል። ዛሬ መጋቢት 30 ቀን በሰላም ሚኒስትር ወይዘሮ ሙፈሪያት ካሚል ሰብሳቢነት በሰላም ሚኒስቴር የሁለቱ ክልሎች ከፍተኛ አመራሮችና የፌዴራል መንግስት የጸጥታ አካላት በተገኙበት በሁለቱም ክልሎች አዋሳኝ ቀበሌዎች የተከሰቱ ግጭቶችን በአፋጣኝ ለማስቆምና በቀጣይ ችግሮችን ለመፍታት መስማማታቸውን የሀገር ውስጥ መገናኛ ብዙሃን ዘግበዋል። ቀደም ሲል በሁለቱ ወገኖች መካከል በተቀሰቀሰ ግጭት የደረሰ የሕይወት ጥፋትና የንብረት ውድመትን አስመልክቶ አንዱ ሌላውን ወገን ተጠያቂ በማድረግ ሲወዛገቡ እንደነበረ ይታወሳል። የሶማሊያ ከፍተኛ የፖለቲካ መሪዎች በያዝነው ሳምንት ያካሄዱት ሌላ የንግግር ዙር በመክሸፉ ለወራት ያህል የዘገየው የሀገሪቱ የምርጫ ሂደት አሁንም ሊንቀሳቀስ እንዳልቻለ ታውቋል። የሀገሪቱ ሕዝብ ስለ ሁኔታው ምን እንደሚሰማው እና ቀጣዩ አካሄድ ምን ይሆናል በሚለውም ጥያቄ ዙሪያ የአሜሪካ ድምፁ ሞሐመድ ካሂዬ ከሞቃዲሾ ያጠናቀረውን ዘገባ አዳነች ፍስሀዬ ታቀርበዋለች። የሶማሊያ ፌዴራላዊ መንግስት ትላንት በገለጸው መሰረት የምርጫው ሂደት ከገባበት ቅርቃር እንዲወጣ የተደረገው ጥረት የከሸፈው የፑንትላንድና የጁባላንድ ክፍላተ ግዛት መሪዎች በምርጫው አካሄድ ማዕቀፍ ባለመስማማታቸው ነው። የሁለቱ ክፍላተ ግዛት መሪዎች ግን የማስታወቂያ ሚኒስትር ኦስማን ዱቤ ያሉትን አልተቀበሉም። ሁለቱም መሪዎች በህብረት ሆነው ያወጡት መግለጫ የመሐመድ አብዱላሂ ፋርማጆ አስተዳደር ምርጫ ለማካሄድ ዝግጁ አይደለም ብለዋል። የሀገሪቱ መዲና ሞቅዲሾ ነዋሪዎች ግን በፖለቲካ መሪዎች መካከል ያለው አለመስማማት መቀጠሉ እንደሚያበሳጫቸው ተገልጸዋል። ቡኻሪ አሚን የተባሉ የሞቅዲሾ ነዋሪ በበኩላቸው ቀውሱ መፍትሄ ያገኛል የሚል ተስፋ አላቸው። ሻዕብ ኣሃን ኣነገ ደን ህዝቡ የሚፈልገው ስለ ምርጫው የሚካሄደው ንግግር በአስቸኳይ ቆሞ በሀገሪቱ ግልጽና ሰላማዊ ምርጫ እንዲካሄድ ነው ይላሉ። ዲሞክራሲያዊ ምርጫ ስለማካሄድ ጉዳይ በመሪዎቹ መካከል ያለው ልዩነት መቀጠል ከባድ ዋጋ ተከፍሎበት የተገኘው የሀገሪቱ መረጋጋት አደጋ ላይ እንዲወድቅ ያደርጋል ሲሉ አስገንዝበዋል። የሶማሊያ ፕሬዚዳንታዊ እና ምክር ቤታዊ ምርጫ እንደ አውሮፓ አቆጣጠር ያለፈው 2020 ዓ ም ከማብቃቱ በፊት እንዲካሄድ ነበር የታቀደው። የፋርማጆ የስልጣን ጊዜ ባለፈው የካቲት ወር ማብቃት ነበረበት። አንዳንድ ተቃዋሚ መሪዎች ፋርማጆ አሁን ፕሬዚደንት አይደሉም ማለታቸው ደግሞ ጉዳዩን ይበልጥ እንዲወሳሰብ አድርጓል። በሶማሊያ ብሔራዊ ዩኒቨርሲቲ የፖለቲካ ሳይንስ አስተማሪ አንዋር አብዱል ፋታህ ደግሞ ምርጫ እንዳይካሄድ ዋናው መሰናክል የሆነው በሶማሊያ መሪዎች መካከል መተማመን ባለመኖር ነው ይላሉ ሶስት ይህን ችግር ያስከተሉ ብዙ ምክንያቶች አሉ። ከነሱም አንዱ በጎ ፈቃድ አለመኖር ነው። ምክንያቱም ሁለቱም ወገኖች በዋናው ጉዳይ ላይ ከማተኮር ይልቅ አንደኛው ሌላውን በማሸነፍ ላይ ያተኩራሉ። ሁለተኛው ደግሞ የሶማሊያ ሕዝብ የንግግሩን ውጤት ሲጠብቅ፣ ፖለቲከኞቹ ግን የእርስ በርስ ስም ማጥፋት ላይ ተዘፈቁ። ሶማሊያ ያለው የተባበሩት መንግስታት ድርጅት ጽህፈት ቤት ዩናይትድ ስቴትስና የአውሮፓ ህብረት የሶማሊያ መሪዎች በተቀደሰው የሮመዳን ጾም ወር መንፈስ ልዩነታቸው እንዲያጠቡ ተማጽነዋል። አዳነችን ለዘገባው አመሰግናለሁ። ወደ ምዕራብ አፍሪካ ስናቀና በዓለም አቀፍ ወንጀል ፍርድ ቤት በአይሲሲ ከተመሰረቱባቸው በሰብአዊ ፍጡር ላይ ወንጀል የመፈጸም ክሶች ነጻ የተባሉት የቀድሞው ፕሬዚደንት ሎሬን ባግቦና የቅርብ ተባባሪያቸው የነበሩት የወጣቶች ሚኒስትሩ ወደ ሀገራቸው መመለስ መብታቸው ነው ሲሉ የአይቮሪኮስት ፕሬዚደንት አላሳን ዋታራ ተናገሩ። ከአንድ ሳምንት በፊት የዓለም አቀፉ ፍርድ ቤት ይግባኝ ሰሚ ችሎት ዳኞች የቀድሞ ፕሬዝደንትና የወጣቶች ሚኒስትር የነበሩት ቻርልስ ብሌ ጉዴ ከተመሰረቱባቸው ክሶች ነጻ ያደረጋቸው የፍርድ ቤቱ ውሳኔ እንዲጸና ብይን እንደሰጡ ይታወሳል። የቀድሞው ፕሬዚደንትና ሚኒስትሩ የተከሰሱት እንደ አውሮፓውያን አቆጣጠር ከ2010 እስከ 2011 ከዘለቀውና 3000 ሰዎች ከተገደሉበት የድኅረ ምርጫው በጥብጥ በተያያዘ ወንጀል እንደነበረ የሚታወስ ነው። የሀገሪቱ የአሁኑ ፕሬዚደንት ዋታራ ለፍርድ ቤቱ ውሳኔ እውቅና ሰጥተናል፣ ሁለቱ ሰዎች ከፈለጉ ወደ ሀገራቸው ተመልሰው መምጣት ይችላሉ በአግቦም እንደ ቀድሞ ርዕሰ ብሔር የሚገባቸውን ጥቅሞች ያገኛሉ ነው ያሉት። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። በኮቪድ-19 ዜናዎች በኢትዮጵያ ከህብረተሰብ ጤና ኢንስቲትዩቱ ድረገጽ ባገኘነው ዕለታዊ የወረርሽኙ ጉዳይ መረጃ መሰረት ትናንት በበሽታው ሳቢያ ሰላሳ ሶስት ሰዎች ህይወታቸው አልፈዋል። በአጠቃላይ በኮቪድ ምክንያት ህይወታቸውን እንዳለፈ የታወቀው ሰዎች ቁጥር አጠቃላዩ የትናንት አሃዛዊ መረጃ መሆኑን ልብ ይሏል፣ 3058 መድረሱን ነው የሚያመለክተው። ትናንት የኮሮና ቫይረስ ምርመራ ከተደረገላቸው 8187 ሰዎች ውስጥ 2163ቱ ላይ ቫይረሱ እንደተገኘ ጨምሮ አመልክቷል መረጃው። ህብረተሰቡ የቫይረሱ ስርጭት በአሳሳቢ ሁኔታ እያሻቀበ መሆኑን በማገናዘብ ቫይረሱን ለመከላከል የወጡትን መንገዶች በሙሉ ሳይዘናጋ በትክክል ተግባራዊ በማድረግ ራሱን፣ ቤተሰቡንና ማህበረሰቡን እንዲጠብቅ የጤና ባለስልጣናቱ አጥብቀው መምከራቸውን ቀጥለዋል። የዓለም የጤና ድርጅት አፍሪካ ውስጥ ያለው የኮቪድ-19 ክትባት ባጋጠመው የአቅርቦት እጥረት ስርጭቱ በታቀደው መንገድ ባለመከናወኑ የክትባቱ ሂደት ተጎድቷል ብሏል። እስከ ዛሬ ድረስ የዓለም የጤና ድርጅት አፍሪካ ውስጥ አራት ነጥብ ሶስት ሚሊዮን የኮቪድ ተጋላጮች መኖራቸውን ገልጾ ከዚህ ውስጥ አንድ መቶ አስራ አራት ሺህ ሰዎች በወረሽኙ ህይወታቸው እንዳለፈ ገልጸዋል። ሊሳሽ ላይን ከጂኒቫ ተከታዩን ለቪኦኤ አስተላልፋለች። ደረጀ ደስታ እንደሚከተለው ያቀርበዋል። ጥቂት የአፍሪካ አገሮች ሁኔታዎችን የተከታተሉ ህዝባቸውን ከኮሮና ቫይረስ ወረርሽኝ በመከላከል ጥሩ መሻሻል እያሳዩ ነው። የዓለም ጤና ድርጅት እንደሚለው ሞሮኮ 8.7 ሚሊዮን ክትባቶችን በመግዛት ከሌሎቹ የአፍሪካ አገሮች በበለጠ ብዙዎችን ማስከተብ ችላለች። እንደ ጋና፣ ሩዋንዳ እና አንጎላ የመሳሰሉ አገሮችም ቀላል የማይባል ክትባቶችን ማከፋፈል ችለዋል። ይሁን እንጂ የዓለም ጤና ድርጅቱ የአፍሪካ ዲሬክተር ማታሺዶ ሞአቲ አሁንም ከአንድ ቢሊየን በላይ የሚሆኑ አፍሪካውያን ይህን ነፍስ አድን ክትባት ሊያገኙ አልቻሉም። በመላው ዓለም ከተሰራጨው 600 ሚሊየን በላይ ከሚሆነው የኮቪድ-19 ክትባቶች ውስጥ አፍሪካ ማግኘት የቻለችው ሁለት ከመቶ የሚሆነውን ብቻ መሆኑን ዲሬክተሯ ተናግረዋል። ይህንኑም አስከትለውም አስር ሀገራቶች በአህጉሪቱ ከተሰራጨው ክትባት ውስጥ ከሁለት ሶስተኛ እጅ በላይ የሚሆነውን ተጠቅመዋል። በዚያው መጠን እንደ ቤኒን፣ ኮሞሮስ፣ ላይቤሪያ፣ ሴራሊዮን እና ደቡብ ሱዳን በገንዘብ ድጋፍ እቅድና የሰው ኃይል እጥረት የተነሳ ክትባቱ ዘግይቶባቸዋል። በዓለም ጤና ድርጅት የአፍሪካ ኃላፊ እንደተናገሩት የዓለም ጤና ድርጅት የሚያስተባብረው ክትባት ስርጭት ኮቫክስ የዘገየ መሆኑን ገልጸው በዚህ ወር እንደገና እንደሚቀጥል ተናግረዋል። ምክንያቱም ህንድ ሁለተኛውን የኮቪድ-19 ወረርሽኝ እየተዋጋች በመሆኑ የምታመርተውን የአስትራዜኔካ ክትባት ለጊዜው እንዲቋረጥ በመደረጉ ነው። የአውሮፓ የመድኃኒት ማዕከላት ትናንት ረቡ እንዳስታወቁት በደም መርጋትና በአስትራዜንካ ክትባት መካከል ግንኙነት ያለው መሆኑን ያስታወቁ ቢሆንም ሞቴ ግን ክትባቱ ዝግጁ በሆነበት ጊዜ ለመቀበል ፍቃደኛ መሆናቸውን አስታውቀዋል። አያይዘውም ሁኔታው አሳሳቢ ቢሆንም ትኩረት ተሰጥቶባቸው ክትትል የሚደረግባቸው ችግሮች ጥቂት መሆናቸውን አጽንኦት መስጠት እፈልጋለሁ ብለዋል። በዓለም ዙሪያ ወደ ሁለት ሚሊዮን የሚጠጉ ግለሰቦች ክትባቱን የወሰዱ መሆኑን ሞአቲ ገልጸዋል። እጅግ አሳሳቢ የሆነው የነፍስ አድኑ ክትባት በበለጸጉት አገሮችና በድሆች አገሮች መካከል በእኩል መንገድ የሚሰራጭ አለመሆኑን ነው። ስለዚህ አገራቱ ከተትረፈረፈው የክትባት መድኃኒቶቻቸው ላይ በአደጋ ላይ ለሚገኙ ሕዝቦች እንዲያጋሩና አዲስ የቫይረሱ ዝርያ የሚያስከትለውንም ጉዳት በጋራ እንዲመክቱ ጠይቀዋል። ደረጀ ደስታ፣ ለዘገባው አመሰግናለሁ። የኮቪድ-19 ዜናዎች ላይ ነው የምንቆየው። ባለፈው ታህሳስ ወር ብሪታንያ ውስጥ የተከሰተው ቢ117 የሚል መጠሪያ የተሰጠው የኮሮና ቫይረስ አይነት በአሁኑ ወቅት ዩናይትድ ስቴትስ ውስጥ በብዛት እየተዛመተ ያለው ዋናው የቫይረሱ አይነት መሆኑን ሲዲሲ ማለት የዩናይትድ ስቴትስ የበሽታዎች መከላከልና ቁጥጥር ማዕከል አስታወቀ። የዩናይትድ ስቴትስ የበሽታ መቆጣጠሪያ ማዕከሉ ይህ ልውጥና ከመጀመሪያው ይበልጥ ተላላፊና ገዳይ የሆነ የኮሮና ቫይረስ አይነት መጋቢት ወር ላይ ስንደርስ ዩናይትድ ስቴትስ ውስጥ በብዛት የሚዛመተው እንደሚሆን ባለፈው ጥር ወርም ተንብዮ እንደነበረ ይታወሳል። የሲዲሲ ዋና ዲሬክተር ዶክተር ሮሼል ወለንስኪ ትናንት በዋይት ሀውስ ለጋዜጠኞች ባደረጉት ገለጻ ቫይረሱ አሁንም እንደተቆጣጠረን ነው ያለው ሰዎች እየተያዙ ነው፣ አደጋ ላይ እየወደቁ ነው። ስለዚህ ነቅተን ልንከላከል ይገባል ሲሉ አሳስበዋል። ዩናይትድ ስቴትስ ውስጥ ያሉት የኮሮና ቫይረስ ተያዦች ቁጥር ከ30 ሚሊዮን እንዳለፈ ተነግሯል። በበሽታው ሕይወታቸው ያለፈው ሰዎችም ከ559,116 አልፏል። በሁለቱም ዩናይትድ ስቴትስ አሁንም ከዓለም ትልቁን አሃዝ እንደያዘች ነች። ይህ በዚህ እንዳለ ኒውዚላንድ ከህንድ የሚነሱ ተጓዦችን ከፊታችን እሁድ ጀምራ አላስገባም ብላለች። ምክንያት ከወደዚያ የሚመጡ መንገደኞች ላይ በብዛት ኮሮና ቫይረስ እየተገኘ በመሆኑ፣ ኒውዚላንድ 23 አዳዲስ የኮሮና ቫይረስ ተጋላጮችን በለይቶ ማቆያ ያስገባች ሲሆን ከነዚያ ውስጥ 17ቱ ከህንድ የገቡ መሆናቸውን ነው የገለጸችው። እስከዚህ የአውሮፓ ሚያዝያ ወር መጨረሻ የሚዘልቀው እገዳ ከህንድ የሚገቡ የኒውዚላንድ የራሷን ዜጎችንም ጭምር እንደሚጠቀልል ነው የተገለጸው። ህንድ ውስጥ ያሉት የኮሮና ቫይረስ ተያዦች ቁጥር ወደ አስራ ሶስት ሚሊዮን የተቃረቡ ሲሆን ከዩናይትድ ስቴትስና ከብራዚል ቀጥላ ከፍተኛውን አሃዝ ይዛለች። በትናንትና እለት ብቻ በህንድ 126789 አዲስ የቫይረሱ ተያዦች መገኘታቸውን ህንድ አስታውቃለች። በፍጥነት ቫይረሱ እየተዛመተ ባለበት በዚህ ወቅት ህንድ 1.3 ቢሊዮኑን ህዝቧን መከላከያውን ልትከትብ እየተሯሯጠች ነች። በብሪታንያ የሚያንማር አምባሳደር በመንግስት ግልበጣው ከስልጣን የተነሱትን የሀገሪቱን መሪ አንሳንሱቺን በመደገፋቸው ለንደን የሚገኘው የኤምባሲው ቢሮቸው እንዳይገቡ መከልከላቸውን አስታወቁ። የሚያንማር ወታደራዊ ገዢዎች በሰጡት ትዕዛዝ ኤምባሲው እንዳልገባ ተከልክያለው ሲሉ አምባሳደሩ ኪያው ዙዋር ሚን ትናንት ለጋዜጠኞች ተናግረዋል። ለሰዓቱ ያለን ዜና በዚሁ ያበቃል። አሜሪካ ድምጽ ራዲዮ ጣቢያ በአጭር ሞገድ በ22 ሜትር ባንድ በ13765 ኪሎ ሄርዝ በ25 ሜትር ባንድ በ1240 ኪሎ ሄርዝ በ31 ሜትር ባንድ በ9485 ኪሎ ሄርዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የሐሙስ መጋቢት 30 2013 ዓ.ም ምሽት ፕሮግራም ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙላላችሁ። አሁን ወደ ዕለቱ አብይ ርዕስ ስንለፍ ዓለም አቀፉ ማህበረሰብ በህወሓትና በዓለም አቀፉ ሚዲያ የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅ የኢትዮጵያ መንግስት አሳስቧል። ዓለም አቀፉ ማህበረሰብ በተዛቡና መሬት ላይ ያለውን ሀቅ በማያንጸባርቁ ዘገባዎች እየተጥለቀለቀ ነው ይላል የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ያወጣው መግለጫ። መገናኛ ብዙሀኑ መንግስትን ለመወንጀል የሚያደርጉት መቻኮል ደግሞ ህወሓት በማይካድራ የፈጸመውንና በተደራጀ መረጃ የተደገፈውን ግድያ ለመሸፈን ን ጭምር ያለመ ነው ብሏል መግለጫው። እስክንድር ፍሬው ተከታዩ ልኳል። ፌዴራል መንግስቱን በትግራይ ክልል ተፈጸሙ ለሚባሉ ወንጀሎች ሁሉ ተጠያቂ ሕዋትን ግን ተበዳይ አድርገው የሚስሉ ያላቸውን የዓለም አቀፍ ሚዲያ ዘገባዎች ነው የኢትዮጵያ መንግስት ያወገዘው። በህዋትና ደጋፊዎቹ ባላቸው ዓለም አቀፍ ሚዲያዎች የፕሮፓጋንዳ ዘመቻ ተጽዕኖ ስር እንዳይወድቅም ዓለም አቀፉን ማህበረሰብ አሳስበዋል። የኢትዮጵያ መንግስት በውጭ ጉዳይ ሚኒስቴር በኩል ባወጣው መግለጫ መግለጫው እንዳለው የቡድኑ ደጋፊዎችና ዓለም አቀፉ ሚዲያ ህወሓት ለሶስት አስርት ዓመታት በኢትዮጵያ ላይ የፈጸማቸውን በቃላት ለመግለጽ የሚያስቸግሩ ወንጀሎች ሆን ብለው ለመሸፋፈን ይሞክራሉ። የኢትዮጵያ መንግሥት የተዋጋው ከአፍ እስካፍንጫው ታጥቆ ከነበረ የወንጀል ቡድን ጋር መሆኑ መረሳት የለበትም ብሏል መግለጫው። እናም በክልሉ በተካሄደው የህግ የበላይነት ዘመቻ ወቅት ሲቪሎች ሊጎዱ እንደሚችሉ ጠቁሟል። ሲቪሎችን እንደ ሰብአዊ ጋሻ መኖሪያቸውን ደግሞ እንደ መደበቂያ ለመጠቀም ከማያመነታ ቡድን ጋር በሚደረግ ውጊያ ያልተፈለጉ ሁኔታዎች ሊከሰቱ እንደሚችሉ ደጋግመን ተናግረናል በማለትም ያክላል። የኢትዮጵያ መንግስት በሲቪሎች ሞትና ለአስቸጋሪ ሁኔታ በዳረጋቸው ክስተት ጥልቅ ሐዘን እንደተሰማውም ጠቁሟል። ተፈጽመዋል የተባሉ ጥሰቶችን በጋራ ለማጣራት በቅርቡ በኢትዮጵያ ሰብአዊ መብት ኮሚሽንና በተባበሩት መንግስታት መካከል የተደረሰው ስምምነትም መንግስት ጉዳዩን ባንክሮ እንደሚመለከተው ማሳያ መሆኑን መግለጫው አመልክቷል። ዓለም አቀፉ ማህበረሰብ ግን በተዛቡና መሬት ላይ ያለውን ሐቅ በማያንጸባርቁ ዘገባዎች እየተጥለቀለቀ ነው ይላል የኢትዮጵያ መንግስት መግለጫ። የኢትዮጵያ መንግስት እንዳለው ጋዜጠኞች በትግራይ ለተፈጸሙ ወንጀሎች ሁሉ ተጠያቂው ፌዴራል መንግስቱ እንደሆነ አድርገው የሚስሉ አተያዮችን መከተል ቀጥለዋል። መገናኛ ብዙሃኑ መንግስትን ለመወንጀል የሚያደርጉት መቻኮል ደግሞ ህወሓት በማይካድራ ንጹሐን ላይ የፈጸመውንና በተደራጀ መረጃ የተደገፈውን ወንጀል ለመሸፈን ያለመምነው ነው ባይ ነው መግለጫው የህወሓት ችግር የወንጀሉ ጠንሳሽ መሆኑ ብቻ አይደለም በማለትም ይቀጥላል የኢትዮጵያ መንግስት መግለጫ መግለጫው እንዳለው ህወሓት እውነታውን በማጣመምና በሐሰት በተቀነባበሩ ምስሎች የፈጠራ ዜናዎችን በማሰራጨት አለምን ማሳሳቱን እንደቀጠለ ነው የሚያሳዝነው ግን ይላል መግለጫው አለም አቀፉ ሚዲያ እነዚህን በህወት የሚዘጋጁ የተቀነባበሩ መረጃዎች የቡድኑ ጥፋት ያልገባው በመምሰል ለዘገባ እየተጠቀመ መሆኑ ነው በማለትም ይቀጥላል። እናም ዓለም አቀፉ ሚዲያ በኢትዮጵያ ላይ እያካሄደ ያለው የተቀናጀ የሐሰት መረጃ ዘመቻ መሬት ላይ ላለው እውነታ መሰረት ሊሆን አይችልም ብሏል የኢትዮጵያ መንግስት። የኢትዮጵያ መንግስት አክሎ እንዳለው በክልሉ ተፈጽመዋል የሚባሉ ጥሰቶች መጠንና ተአማኒነት መረጋገጥ ያለበት በገለልተኛ አካላት እንጂ ከሳሽ በሆኑ የመገናኛ ብዙሀን ሪፖርቶች አይደለም ተፈጸሙ ለተባሉ ጥሰቶች መንግስትን ተጠያቂ ማድረግና ራሱን ተበዳይ አድርጎ እየሳለ ያለውን የህወሓትን ወንጀሎች ግን እንዳላዩ ማለፍ ለተጎዱ ሰዎች ፍትህ ለማምጣት የሚያዋጣ መንገድ አይደለም፣ በማለትም አክሏል። የኢትዮጵያ መንግስት በክልሉ ተፈጽመዋል በሚባሉ ጥሰቶች ላይ ገለልተኛ ማጣራት ለማድረግ ለተጀመረው ጥረት እውቅና መስጠት የመጀመሪያ እርምጃ መሆን እንዳለበትም ነው የኢትዮጵያ መንግስት እምነቱን የገለጸው። ኃላፊነት የማይሰማው ያለውን የህወሓት ቡድን ተጠያቂ ማድረግ ደግሞ ሌላው እርምጃ መሆን እንዳለበት ነው ያሳሰበው። የኢትዮጵያ መንግስት ያወጣው መግለጫ የተቀናጀ የሐሰት መረጃ ዘመቻ እያካሄዱ ነው ያላቸውን ዓለም አቀፍ የመገናኛ ብዙኃን በስም አልጠቀሰም። ስማቸው እንዲገለጽ ያልፈቀዱ አንድ የዘርፉ ባለሙያና መምህር እንደሚያምኑት ግን እንደዚህ አይነቶቹን የመገናኛ ብዙኃን በስም መጥቀስ የተሻለ ይሆን ነበር። ይህ ደግሞ ሚዛናዊ ዘገባ የሚሰሩትን ለማበረታታት በጅምላም ላለመውቀስ ያግዛል ባይ ናቸው። ባለሙያው ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የሃይማኖት አባቶች ዛሬ ጸረ ኮቪድ-19 ክትባት ወስደዋል። ህብረተሰቡ የመከተብ እድል ሲያገኝ ክትባቱን መውሰድ እንደሚገባው ያሳሰቡት የሃይማኖት አባቶቹ ህዝቡ ራሱን ከኮሮና ቫይረስ እንዲከላከልም ጥሪ አቅርበዋል። ፀሐይ ዳምጠው ተጨማሪውን ታስደምጠናለች። ህዝቡ የኮቪድ-19 ክትባትን ያለምንም ፍርሃት መውሰድ አለበት፣ ስሉ ነው የኢትዮጵያ የሃይማኖት መሪዎች ጥሪ ያቀረቡት። በዛሬ ዕለት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሀጂ እድሪስ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ፓትርያርክ ጽህፈት ቤት ኃላፊና የውጭ ጉዳይ መምሪያ እንዲሁም የድሬዳዋና ጅቡቲ ሀገረ ስብከት ጳጳስ አቡነ አረጋይ የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ካርዲናል ብርሃነ ኢየሱስ ሱራፌል እና ሌሎችም የኮቪድ-19 ክትባትን ወስዷል። የሃይማኖት አባቶቹ ክትባቱን ተከትበው ለህብረተሰቡ መልእክት አስተላልፏል። ከኦርቶዶክስ ተዋሕዶ ቤተ ክርስቲያን አቡነ አረጋይ፣ ህዝቡ የመከተብ እድሉን ካገኘ ያለምንም መንገራገር መከተብ አለበት፣ በቤተ ክርስቲያንም መከተብ አይከለከልም ስሉ ተናግረዋል። ክትባት ማለት ደግሞ ከወረርሽኝ ለመከላከል ሰውነትም የመከላከል አቅሙን እንዲያጎለብት የሚሰጥ መከላከያ ስለሆነ ሁሉም ሰው ይህን ጥሩ አጋጣሚ ተጠቅሞ መከተብ እንዳለበት ለማሳሰብ ነው። የማይጎዳ መሆኑንም በአርያነት ይኸው በመከተብ ያሳየነው ጎጂ ያለ መሆኑን አስፈላጊ መሆኑንም ለማሳየት ነው። በሃይማኖት ተቋማትም እንዲሁም በተላላቅ አባቶች አማካኝነት ከወረርሽኝ ራስን ለመከላከል በጥንታዊ የባህል መድኃኒት አዘገጃጀት አማካኝነት ሲጠቀሙበት እንደነበረ ሁላችንም እናውቃለን። ዛሬ ደግሞ በሳይንሳዊ መንገድ ለሁሉ ተደራሽ በሆነ መንገድ ተዘጋጅቶ ቀርቧልና ሳንጠራጠር ይህን ክትባት ብንከተብ ምናልባት ትውልዱንም መታደግም ይሆናል። ታላላቅ ሰዎችንም እንዳናጣ ጥሩ ምክንያት ይሆናል። አቡነ አረጋዬ አክለውም ክትባቱ ለሁሉም በአንድ አይዳረስም እና ሕዝቡ ራሱን ከቫይረሱ መከላከል ላይ መዘናጋት የለበትም ሲሉ በአጽንኦት አሳስበዋል። ሙያዊ ምክሮችንም በተግባር ማዋል ብልህነት ነው፣ ማስተዋልም ነው። ከህገ እግዚአብሔር ጋራ የሚቃረን ነገር የለም። የኢትዮጵያ ካቶሊክ ህብረት ፕሬዝዳንት ብርሃን ኢየሱስ ስራፍል በበኩላቸው ሌሎች አቅመ ደካማዎች እና ለቫይረሱ የተጋለጡ ዜጎችም ይህንን እድል ሊያገኙ ይገባል ብለዋል። ኢትዮጵያ ካቶሊካዊት ቤተክርስቲያን ጠቅላይ ጽህፈት ቤት የኮቪድ-19 ክትባት አሁን ሲወስድ ተመልክታችኋል። እሱም እንግዲህ በእግዚአብሔር ቸርነት ኮቪድ በዓለማችን ከተከሰተ ከአንድ ዓመት በኋላ ብዙ ምርምር ከተደረገ በኋላ በመላው ዓለም ክትባቱ ስለተገኘ እኛ ደስ ብሎናል። ይህም ክትባት በሀገራችንም ደርሶ በጤና ጥበቃ ሚኒስቴር በኩል ለህዝባችን እንዲዳረስ ሲደረግ ደስ ይለናልና ና በእውቀት ላይ የተመሰረተ በጥበብ ላይ የተመሰረተ ስለሆነ ቤተ ክርስቲያናችን ይሄንን ክትባት ትቀበለዋለች። እኔ ዛሬ እዚህ ተከትቤያለሁ። እግዚአብሔር ይመስገን ጤና ጥበቃ ሚኒስቴርንም እና ባለሙያቶችን ሁሉ አመሰግናለሁ። ግን በእኛም ህብረተሰብ ውስጥ በዝቅተኛ ሁኔታ የሚኖሩ ወገኖቻችን በተለይ አረጋውያን፣ አቅመ ደካሞች በየቤታቸው ሆነው በአልጋ ቁራኛ ሆነው ያሉ ወገኖቻችን አሉ እነሱም ጋር ይሄ ክትባት ሲደርስ ነው ይሄኔ መከተብ ደስ የሚለኝና ለእግዚአብሔርም መውረቱ ምስጋና የምናቀርበው። የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት ሀጂ ሙፍቲ እድሪስ ህዝቡ ከቫይረሱ ራሱን እየተከላከለ ክትባቱንም መከተብ አለበት ስሉ ጥሪ አቅርበዋል። ህዝብ በአጠቃላይ ይህን ክትባት ሁሉም እንግዲህ እንደ ድርሻው እንዲወስድ አደራ፣ እንዲጠነቀቅ አደራ እንላለን። አፋቸውንም አፍንጫቸውንም በመሸፈን እንዲበራቱ፣ በመራራቅ ባለመዘያየር እንዲጠነቀቁ እናስፈልግ አደራ እንላለን። በኢትዮጵያ ጤና ሚኒስቴር የእናቶችና ህጻናት ጤና እንዲሁም የስነ ምግብ ዳይሬክተር ዶክተር መሰረት ዘላለም የሃይማኖት አባቶች የኮቪድ-19 ክትባት መውሰዳቸው ለየእምነቱ ተከታዮች አርአያ ይሆናል ብለዋል። ዶክተር መሰረት አክለው በኮቪድ-19 የሚያዙና ወደ ጽኑ ህሙማን ክፍል የሚገቡ ሰዎች ቁጥር ከቀን ወደ ቀን እየጨመረ በመምጣቱ ህብረተሰቡ ተገቢውን ጥንቃቄ ሊያደርግ እንደሚገባም ጥሪ አቅርበዋል። የሃይማኖት አባቶቹ የቫይረሱ ስርጭት ከወትሮ በእጥፍ እየጨመረ ነው ሲሉ ከገለጹ በኋላ ህዝቡ ራሱን ከወረርሽኙ እንዲጠብቅ ደጋግመው አሳስበዋል። ለአሜሪካ ድምፅ ፀሐይ ዳምጦ ከአዲስ አበባ። ወደ ሌላ ዘገባ ስናልፍ ዩናይትድ ስቴትስ በያዝነው የሚያዝያ ወር መገባደጃ ሁለት መቶ ሚሊዮን አሜሪካውያንን ለማስከተብ ያስቀመጠችውን ግብ ለማሳካት ተቃርባለች። የፕሬዚዳንት ባይደን አስተዳደርም በመላው ዓለም ያለውን የኮቪድ አስራ ዘጠኝ ወረርሺ ለመከላከል ሌሎች ሀገሮችን የሚያግዝ አስተባባሪ በመሰየም ተጨማሪ እርምጃዎችን እየወሰዱ ነው። የዋይት ሀውስ ዘጋቢ ፓትሲዩ ዳስኳራ ተከታዩ ልካለች። ደረጀ ደስታ ያቀርበዋል። በዚህ ወር እንደ አውሮፓ አቆጣጠር ሚያዝያ 19 በዩናይትድ ስቴትስ ውስጥ የሚገኙ አዋቂዎች በሙሉ ክትባቱን መውሰድ እንደሚችሉ ፕሬዚደንት ጆ ባይደን አስታውቀዋል። ይህ ቀደም ሲል ከተቀመጠው የግንቦት አንድ ቀነ ገደብ በሁለት ሳምንት አስቀድሞ የመጣ ነው። አሁን ስላለው የክትባት ሁኔታ ፕሬዚደንት ባይደን ይህን ብለዋል። We're now administering an average of three million shots per day. Ahun Bayek Anuba, Makaisos, million katabatu chinisatanu, Basaman Kaha, million balayunal, Kadamelet Bicha, Karat, million balay katabatu chinsatanal, Kessel Sahulat, million balayunusawuch, Matam Sahulat, million katabatu chin bonestat, Imajamero ክትባቶቹን ለማግኘት ሲባል ከሌሎች አገር ከመጣው ግፊት የተነሳ ፕሬዚደንት ባይደን በዚህ ሳምንት መጀመሪያ ላይ ዓለም አቀፉን የኮቪድ-19ን ለመመከት የሚደረገውን ስራ እንዲያቀናጁ ጌል ስሚዝን ሾመዋል። ስሚዝ የዓለም አቀፍ የጤና ኤክስፐርት ሲሆኑ በትርፍነት የተመረቱ ክትባቶች ለሌላው ዓለም እንዲላኩ የሚሟገቱ ናቸው። እሳቸውም ስለዚሁ ሲናገሩ እንዲህ ይላሉ American leadership is desperately needed. የአሜሪካ አመራር በጣም ተፈላጊ ነው። ይህንንም እንደምናሟላ በጣም እርግጠኛ ነኝ። አነስተኛና መካከለኛ ገቢ ያላቸው አገሮች ቻይና ስሪት የሆኑ ክትባቶችንና ከተባበሩት መንግስታት የጋራ ክትባት መርሃ ግብር ውስጥ ካለው ኮቫክስ የመጡ ክትባቶችን እየወሰዱ ነው። ባለሙያዎች ደግሞ ዩናይትድ ስቴትስ ትርፍ የሆኑ ክትባቶችን ከመላክም ያለፈ ስራ መስራት እንደምትችል ይናገራሉ። በዓለም አቀፉ ስትራቴጂና ጥናቶች የጤና ፖሊሲ ማዕከል ዲሬክተር የሆኑት ጄ ስቲፈን ሞሪሰን እንዲህ ይላሉ። የክትባቱ ምርት በታቀደው መሠረት እንዲጨምር ይረዳሉ። በዓለም አቀፍ ደረጃም አሁን ያለውን ተጠያቂነት በጎደለው መንገድ በድብቅና በቀውስ የተሞላውን የክትባቱን ስርጭት አስመልክቶ ግልጽነት እንዲኖረው ያደርጋል። ባለፈው ማክሰኞ ፕሬዚደንት ባይደን ቨርጂኒያ ግዛት በሚገኘው ቻፕል ውስጥ የሚገኘውን የክትባት መስጫ ጎብኝተዋል። አስተዳደራቸው ክትባቱን ለመውሰድ የሚያቅማሙትን ለማግባባት ከእምነትና ማህበረሰባዊ ተቋማት ጋር የተጣመረ ህብረት መስርቷል። የህዝብ አስተያየት መቀበያ ድምፅ እንዳረጋገጠው ክትባቱን ላለመውሰድ የሚያቅማሙት ወደ 20 ከመቶ ይደርሳሉ። የጤና መመሪያውን የሚጥሱ አሜሪካውያን የጨመሩ መሆኑ የተነገረ ሲሆን በዚህ ሳምንት በተጀመረው የኮሌጅ ቅርጫት ኳስ ጨዋታዎች ብዙዎቹ ተገኝተዋል። ከቬንደርቪልት ዩኒቨርሲቲ የሕክምና ክፍለ ትምህርት ዊሊያም ሻፍነር እንዲህ ይላሉ። በየቀኑ በቫይረሱ የተያዙ ከስልሳ ሺህ በላይ አዳዲስ ሰዎች እየተመዘገቡ ነው። አዋቂ ወጣቶችም ዋነኞቹ የቫይረሱ አስተላላፊዎች ሆነዋል። ወደ ስፖርት ማዘውተሪያዎች ይሄዳሉ። ወደ ምግብ ቤቶችና መጠጥ ቤቶችም እየሄዱ ነው። ዋይት ሃውስ እንደሚለው ዩናይትድ ስቴትስ ውስጥ አርባ ከመቶ የሚሆኑ አዋቂዎች ክትባቱን ቢያንስ አንደኛውን ዙር ክትባት ወስደዋል። ሀያ ከመቶ የሚሆኑ ዜጎችም ሙሉ ለሙሉ ተከትበዋል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። አድማጮች አሁን ምርጫን የተመለከቱ ዘገባዎችን የምናቀርብበት ሰዓት ላይ እንገኛለን። የስድስተኛው ብሔራዊ ምርጫ የመራጮች ምዝገባ በአንዳንድ የአገሪቱ ክፍሎች እስካሁን ያልተጀመረው በትራንስፖርት እጥረት ነው ሲል የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። በትላንትናው ዕለት ለአሜሪካ ድምጽ የተናገሩ ተፎካካሪ ፓርቲዎችም በየምርጫ ጣቢያዎቹ የመመዝገቢያ ስፍራ ቢዘጋጅም ምዝገባው ባለመጀመሩ ቅሬታቸውን አሰምተው ነበር። የኢትዮጵያ ብሔራዊ ምርጫ ቦርድን ያነጋገረችው አስቴር ምስጋናው ተከታዩን አድርሳናለች። ትላንት የአሜሪካ ድምፅ ያነጋገራቸው የተፎካካሪ ፓርቲዎች የመራጮች ምዝገባ ተጓዝቷል ሲሉ ቅሬታቸውን ገልጸዋል። የኢትዮጵያ ዜጎች ለማህበራዊ ፍትህ ኢዜማ፣ የባህር ዳር ልዩ ዞን ምርጫ አስተባባሪ አቶ መንግስቱ አማረ ከመጋቢት 16 አንስቶ የመራጮች ምዝገባ እንደተጀመረ በብሔራዊ ምርጫ ቦርድ ቢገለጽም በሀገሪቱ አንዳንድ አካባቢዎች እስካሁን ምዝገባ እንዳልተጀመረ አረጋግጠናል ነው ያሉት። መጋቢት 10 ጀምሮ የእጩዎች ምዝገባ ወይም የመራጭ ምዝገባ ይጀምራል ተብሎ ብሔራዊ ምርጫ ቦርድ ይፋ አድርጓል። በዛ መሰረት አባሎቻችን ወይም ደጋፊዎቻችን፣ እንዲሁም ደግሞ የኢትዮጵያ ሕዝብ ምርጫ ካርድ እያወጣ ነው ወይስ አላወጣ የሚለውን ለማየት ለመከታተል ሞክረናል። እኛም ጨምሮ የምርጫ ካርድ ለማውጣት አስበናል። አዲስ አበባ በተወሰነ ደረጃ ቶሎ ነው የተጀመረው። ነገር ግን ተጀመረ እንጂ ሙሉ ለሙሉ ስራ ያልጀመሩበት ሁኔታ ነው ያለው። በክልሎች ደረጃ ግን ለምሳሌ አማራ ክልልን ስንወስድ እስካሁን አክቲቪቲ ባህር ዳርን ጨምሮ አገልግሎት እየሰጡ አይደለም። አንዳንዶችም እንዲሁም የምርጫ ጣቢያዎች ያሉበት አይታወቅም። አንዳንድ የገጠመን ችግር እሱ ነው። ሌሎች ክልሎችም በተመሳሳይ አዲስ አበባንም ጨምሮ አክቲቪልም ሁሉም ወረዳዎች የመራጮች ምዝገባ ጀምሯል ማለት አይቻልም። በእኛ እንትን ግን እኛ ምንድነው የተመለከትነው ሂደት ላይ ነው። አንደኛ ምርጫ ቦርድ እየተዋቀረበት ያለው አዲስ ሪፎርም ስለሆነ የተረዳነው ምንድን ነው ይህ የመንግስት እንትን አላመቻችም በማለት የዘገየባቸው ሆኖ ያገኘ ነው። ለምሳሌ እኛ አካባቢ እንደ አማራ ክልል ምርጫ ቦርድ ለምን አልተጀመረም ብለን ስንጠይቅ ወይ ቢሮ አይሰጣቸውም፣ ወይ ወንበር አይዘጋጅላቸውም እንዲሁም ደግሞ ምርጫ ጣቢያው የቱ ጋር እንደሆነ እነዛ አስመራጭ ኮሚቴዎች አላወቁትምና እነዚህ እነዚህ ነገሮች ነው ያጋጠሙና ጉዳዩንም ለምርጫ ቦርድ ሪፖርት ማድረጋቸውንና መልስ እየጠበቁ መሆኑንም ገልጸዋል። ሪፖርት አድርገናል። እስካሁን አብዛኛው ሕዝቡ ምርጫ ካርድ አልጀመረም፣ ግን መጋቢት 16 ይጀመራል ተብሏል። አሁን ብዙ ቀን አልፏል፣ ሁለት ሳምንት በላይ አልፏል። ይህ ደግሞ መራጩ ካርድ ለመያዝ ትንሽ ጉድለት ነው። ዋናው ደግሞ መራጩ ካርድ ካላዘ ምርጫ መካሄዱ ትርጉም የለውምና ይህን ታሳቢ አድርጎ ምርጫ ቦርድ ትንሽ ቀኑን ያሻሽላል ብለን እናስባለን። ልክ እጩዎች ምዝገባ ላይ እንዳሻሻለው እጩዎች ምዝገባ ላይ ያሻሽሏል እና ልክ እንደዛ ይህንም ያሻሽላል ብለን እንጠብቃለን። የአማራ ዲሞክራሲያዊ ንቅናቄ አዴህን ሊቀመንበር አቶ ተስፋውን አለምነህ ተመሳሳይ አስተያየት ነው ያላቸው። ሁሉም ቦታዎች ላይ የምርጫ ምዝገባ እየተካሄደ አይደለም። በኢትዮጵያ ብሔራዊ ምርጫ ቦርድ በጊዜ ሰሌዳ መሰረት በአስራ ስድስት ነበረ ያለበት ማለት ነው እንግዲህ አሁን ዛሬ እያናገርሽኝ ያለሹ ሀያ ስምንት ነው ስለዚህ ከአስራ ስድስት ከስምንት ያለው ትልቅ ጋፍ ነው። እስካሁን ሁሉም ቦታዎች ላይ አልተጀመረም። ባለፈውም የሆነ ምርጫ ጣቢያ ላይ በአመራ ግራናቸው ነበር የነሱም ይመጣብን አልቻለን ለያ ያሉት እነዚህ እነኚህ ችግሮች አሉ። የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ ሶሊያና ሽመልስ ዛሬ ከአሜሪካ ድምጽ ጋር በነበራቸው ቆይታ መጋቢት አስራ ስድስት ቀን የተጀመረውን የመራጮች ምዝገባ ሂደት እንዲህ ይገልጹታል። ቁሳቁስ ስርጭት ስርጭትና ከዛ ጋር ተያያዥ የሆኑ ጉዳዮችን ያልተጠናቀቁበት ቦታዎች ላይ ያደርስታል ሌላኛው ምርጫ አስፈጻሚዎች ስልጠናዎች አንዳንድ ቦታዎች ላይ ክፍተት ያለባቸው የቁጥር ችግር ያለባቸውን እነሱንም አሁን እያሰለጠንን የመራጮች ምዝገባ እንዲያካሄዱ ድርጭት እያደረግን፣ በሶስተኛ ደረጃ ደግሞ በየምርጫ ጣቢያዎቹ መራጮች እየሄዱ እየተመዘገቡ በኛም በኩል በተወሰነ ደረጃ የመራጮች ምዝገባን የሚያበረታቱ የተወሰኑ መልእክቶችን በሬዲዮም፣ በቴሌቪዥንም በተለያዩ የሀገሪቱ ክፍሎች እያስተላለፍን እንገኛለን። በአጠቃላይ ሂደቱ ይህንን የሚመስለው፣ አንዳንድ ቦታዎች ላይ ችግሮች ያሉባቸው የምርጫ ጣቢያዎች ጋር ቁሳቁስ ያልደረሰባቸው የተወሰነ ክፍሎች አሉ። እነሱንም ቢሆን ለመፍታት አሁን በጣም እየሞከርን ነው። የተወሰነ ደረጃ በአማራ ክልል፣ የተወሰነ ደረጃ በአፋር በተወሰነ ደረጃ በሱማሌ የምርጫ ጣቢያዎች ላይ ቁሳቁሶች ያልደረሰባቸው ቦታዎች አሉ። እነሱ ቀናት ደግሞ እንፈታለን ብለን እናስባለን። ዋናው ችግራችን የነበረው ትራንስፖርት ነው። ከትራንስፖርት ማህበራት ጋር ውላለ ከተለያዩ ተቋማትም ደግሞ የተለያዩ ተጨማሪ ገዛዎችን ማግኘት ማግኘታለ። እንደምታውቁት የምርጫ ኦፕሬሽን በጣም ትልቅና በመላው ሀገሪቱ የሚያንቀሳቀስ የሚጠይቅ ስለሆነ ሀገሪቷ ውስጥ ያለው የሎጂስቲክስ ችግር እኛም ላይ ምርጫም ላይ በጣም በከፍተኛ ሁኔታ ሪፍሌክት አድርጓል፣ እዛ ላይ ታይቷል። እንደዛም ሆኖ እንግዲህ በእኛ በኩል የተቻለን ሁሉ ላይ እያደረግን በሚቀጥሉት ጥቂት ቀናት ውስጥ እንግዲህ ሁሉም ምርጫ ጣቢያዎች ውስጥ ይል የዚ ያሉ ችግሮችን እሰታለን ብለን ለመንጠርስ እስካሁን ምን ያህል ሰው ተመዝግቧል? ለሪፖርት ይኖሩ አናውቀውም ቁጥሩን ገና ነው እውነቱን ለመናገር። በተለያዩ ክልሎች የምናገኛቸው የተወሰኑ ቁጥሮች አሉ፣ ግን እነሱን ማድረግ ሳምራይዝ አድርጎ ለመምጣት አይንክ የሚቀጥለው ሳብት ሄ ነው ያን ልናቀም ምንችለው ስለዚህ ከዛ ላይ ተነስተን ምንም አይነት ማድረግ አልቻልንም። የምርጫ ምዝገባ ከተጀመረ አስራ አምስት ቀን አልፎታል። የኢትዮጵያ ብሔራዊ ምርጫ ቦርድ ካሳወቀበት ከዛሬ ጀምሮ ብሎ ከተናገረበት አስራ አምስት ቀን ነው ኤግዛክትሊ አውል ቅን እና በቀኑት ጊዜያት ውስጥ መራጮችን መዝግቦ ማጠናቀቅ ይቻላል። ለሙሉ የመራጮች ምዝገባ ከመጀመሪያው ቀን ሁለተኛው ቀን ጀምሮ የተከፈቱባቸው ቦታዎች ላይ ሰፊ ጊዜ ስለነበረ የመራጮች ምዝገባ ማጠናቀቅ ይቻላል። ያልተከፈቱባቸው ቦታዎች ላይ ምን ጥያቄ የለውም፣ የማካከሻ ተጨማሪ ቀናት ያስፈልጋሉ። የማካከሻ ተጨማሪ ቀናት እና ሌሎቹ ከዛ ጋ የተያዙ ችግሮችን እየፈጣን እቀጥ ማለት የመራጮች ምዝገባ ብቻ ሳይሆን የእጩዎች ምዝገባም ተመሳሳይ ችግር ገጥሞ ነበር። የምታስታውች ከሆነ የእጩዎች ምዝገባ ስንጀምር መጀመሪያ አምስት ክልሎች ላይ ብቻ ነው የጀመርነው። ከዛ ቀጥለ ነው ወደ ሌሎቹ ኤክስፓንድ ያደረግ ነው። ከዛት እንደገና ተጨማሪ አራት ቀን

ጨምረናል። ስለዚህ ከዛ ደግሞ በልዩ ሁኔታ ደግሞ በጣም በአስቸጋሪ ሁኔታ ውስጥ የነበሩ እና ለመመዝገብ ችግር አለባቸው የሚባሉ ቦታዎች ላይ ደግሞ እንደገና በልዩ ሁኔታ ልዩ ምዝገባዎችን አድርገናል። ስለዚህ የመራጮች ምዝገባም ከዚህ የተለየ አይሆንም። ለእያንዳንዱ ኬዝ ባይ ኬዝ እና በየአካባቢ ምዝገባ የጀመርንበትን ጊዜ፣ ምዝገባ የጠናቀቀበት ጊዜ ድረስ ምን ያህል መራጮች መመዝገብ ይችላሉ የሚባለውን አይነት የማካካሻ ቀናትን እየጨመረን እንቀጥላለን ማለት ነው። የጸጥታ ችግር ባለባቸው አካባቢዎች እስካሁን ምንም አይነት ቁሳቁስ አለመጓጓዙን ጠቅሰው በእነዚህ አካባቢዎችም ምርጫ አይካሄድ ወይስ አይካሄድ ለሚለው ቦርዱ የወሰነውን ነገር እንደሌለ ይናገራሉ። እስካሁን ድረስ እንግዲህ በተዘለት ጊዜ ሰሌዳ አይካሄድም የሚል ውሳኔ ላይ ቦርዱ አልደረሰም። በእርግጥ የቁሳቁስ ስርጭት የዘገየባቸው ቦታዎች አሉ። ምዕራብ ወለጋ ብቻ አይደለም። ለምሳሌ አማራ ክልል አጣዬና ከዛ ጋር ተያይዞ በነበሩ ችግሮች የተነሳ አራት ምርጫ ክልሎች ላይ ቁሳቁስ አላሰራጨ ነው። የጸጥታ ችግር በመሆኑ ማለት ነው። ወለጋለን የቁሳቁስ ስርጭት ከፍተኛ መዘግየት አለን። ቤኒሻንጉል ላይም በተወሰነ ደረጃ መተከል ሰው ላይ የቁሳቁስ ስርጭት መዘግየት አለን። ይሄ እንግዲህ የመራጮች ምዝገባ ወቅት እንደገና ድጋሚ ወደ እጩዎች ምዝገባ ልመልስሽ ነው። በእጩዎች ምዝገባ ወቅት ተነሳ ነበረ። የአማራ ክልል እንኳን አልነበረም። ግን በወለጋ በአራቱ ዞኖች እና በቤኒሻንጉል በኩል በጣም ከሌሎቹ ከኖርማል ሂደቱ ዘግይተን ዘግተን ነው ቄጮች ምዝገባ ቁሳቁሶች ድርጅታችንን በጥንቃቄ መደረግ ስለነበረበት በጥንቃቄ አድርገን ጌ ዘመን ያጠናቀቅ ነው። ስለዚህ ይህኛውም ድል ያሳያል መዘግየት ያሳያል። ግን እስካሁን ደረስ በቦርዱ በኩል ምርጫ ሊካሄድባቸው የማይችልባቸው ቦታዎች ተብሎ የተሰጠ ምንም አይነት ውሳኔ የለም። መዘግየትን ቢኖረው ከጸጥታ ተቋማትም ጋር በጣም በጋራ እየሰራ ስለሆነ በተቻለ መጠን እናደርጋለን ብለን ነው የምናስበው። ወይናበ የኢትዮጵያ ብሔራዊ ምርጫ ቦርድ የኮሚኒኬሽን አማካሪ አብሶላያነሽ መልስ ቸው ለአሜሪካ ድምጽ ሬዲዮ አስቴር ምስጋናው ባህር ዳር። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ22 በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት። በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በአት ቪኦኤ አምሃሪክ የፌስቡክ ገጻችን ላይ በቀጥታ ስርጭታችን እየተላለፈ ይገኛል። ሃሽታግ ቪኦኤ አምሃሪክ ብላችሁ ደግሞ በትዊተር ተከተሉን። ስርጭቶቻችንን ከኦዲዮ ናው በተጨማሪ በእጅ ስልካችሁ ዶት ሆርን ዶት ሞቢ ላይ ታገኙናላችሁ። ከሰኞ እስከ አርብ በአሀዱ ራዲዮ ዘጠና አራት ነጥብ ሶስት ላይም እንገኛለን። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ታገኛላችሁ። ለአስተያየቶቻችሁ ተዘዋሪው የስልክ መስመራችን ሁለት ዜሮ ሁለት ሁለት ዜሮ አምስት ዘጠና ዘጠኝ አርባ ሁለት የውስጥ መስመር አስራ አራት ነው። በድምጽ በተቀረጸው መመሪያ መሰረት አስተያየቶቻችሁን አኑሩልን። ሁለት ዜሮ ሁለት ሁለት ሀምሳ አንድ ሰላሳ አምስት ዜሮ አምስት በሚለው ቁጥራችን ዋትሳፕ ብቻ ተጠቅማችሁ መልእክት አስቀምጡልን። የኢሜል አድራሻችን ደግሞ ሆርን አት ቪኦኤ ኒውስ ዶት ኮም ነው። አስተያየቶቻችሁን ላኩልን። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ፣ የዕለቱ ተረኛ አዘጋጅ አሉላ ከበደ፣ ያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። አሁን ወደ ሁለተኛው አጋማሽ የመጀመሪያ መሰናዶ ንለፍ። ዴሞክራሲ በተግባር ባልደራስ ለእውነተኛ ዴሞክራሲ ፓርቲ በእስር ላይ የሚገኙ አራት አመራሮቹና አባላቱ ለምርጫ እንዲወዳደሩ በእጩነት ለማስመዝገብ ያቀረበውን ጥያቄ ምርጫ ቦርድ ስላልተቀበለው ጉዳዩን በይግባኝ ለፍርድ ቤት አቅርቦት የነበረ ሲሆን ፍርድ ቤቱ የፓርቲውን አቤቱታ በትላንትና ዕለት በልዩነት ውድቅ አድርጎታል። በዛሬው ዴሞክራሲ በተግባር ዝግጅታችን የባልደራስ ጥያቄ ምን ነበር? ፍርድ ቤቱ በልዩነት የሰጠው የፍርድ ውሳኔስ ምን ይመስላል? የሚለውን ይዳስሳል። ሙሉ ዘገባው እንደሚከተለው ተዘጋጅቷል። የባልዳራስ ለእውነተኛ ዴሞክራሲ ፓርቲ የህግ ጠበቃ አቶ ሄኖክ አክሌሉ ፓርቲያቸው ጉዳዩን ፍርድ ቤት የወሰደበትን ምክንያት ያስረዳሉ። እንግዲህ በእጩነት ካቀረብናቸው በኋላ ምርጫ በወቅድ አልመዘግባቸውም ስላለ በእጩነትን በተመለከተ ክርክር ሲነሳ የመጨረሻ ልባት የሚሰጠው ፍርድ ቤት ነው ብሎ የምርጫ ህጉ ስለሚያስቀምጥ የፍርድ ቤቱ ምድር እስቲ እንጠቀምበት እንዲሁ ፍርድ ቤቶቹም ይህን በተመለከተ ተደራጅተን አፋጣኝ ፍርድ እንሰጣለን እያሉ ስለሆነ ለምን አንፈትሸውም በሚል ሀሳብ ጭምር ወደ ፍርድ ቤት ይሄድ ነው። በእስር ቤት የሚገኙ ፖለቲከኞች ለመጪው ምርጫ እጩ ሆነው እንዲቀርቡ ከባልደራስ በተጨማሪ አቶ ዳውድ ኢብሳ በሊቀመንበርነት የሚመሩት የኦሮሞ ነጻነት ግንባር ኦነግም ሲጠይቅ ቆይቷል። የኢትዮጵያ ብሔራዊ ምርጫ ቦርድ የእጩ ተወዳዳሪዎች ምዝገባ፣ የድጋፍ ፊርማ አሰባሰብ እና መለያ ምልክት አመራረጥ መመሪያ ቁጥር ሰባት ዝባር 2013 መሰረት በማድረግና ሌሎች አዋጅና ህጎችን በመጥቀስ በእስር ላይ የሚገኙ ፖለቲከኞች ለምርጫ እጩ ሆነው መቅረብ እንደማይችሉ ያስታወቀ ሲሆን ይህንን ውሳኔ በመቃወም ጉዳዩን ወደ ፍርድ ቤት የወሰደው ባልዳራስ ብቻ ነው። አቶ ሄኖክ መቼ ወደ ፍርድ ቤት እንደወሰዱትና ውሳኔውን በምን ቀን እንደሆነ ያስረዳሉ። ያለውን ነገር አጠናቀን ወደ ፍርድ ቤት ይግባኛችንን ሊያቀረብ ነው። መጋቢት አስራ አምስት ነው ጉዳያችንን ያቀረብንለት ህጉ በሚለው መሰረት በፌዴራሉ ከፍተኛ ፍርድ ምክር ቤት ለፍትሐ ብሔር መደብ ችሎት ነው ልደት ለሚገኘው ይግባኝ ሰሚ ችሎት ነው ያቀረብንላቸው። እንግዲህ ከአስራ አምስት ጉዳዩ በተለያየ ደረጃ የጽሁፍ መልሶችን የመሳሰሉትን ስናደርግ ቆይተን በመጋቢት ሀያ ስምንት ቀን ነው የመጨረሻ ውሳኔ ያገኘው ማለት ነው። አቶ ያዕቆብ ሞኩሪያ፣ አቶ ሙሉ ሰው ድረስና አቶ ፈይሳ በዳዳ የተባሉ ሶስት ዳኞች የተሰየሙበት ችሎት ጉዳዩን በተመለከተ በትላንትናው እለት በልዩነት የፍርድ ውሳኔ የሰጠበት ሰነድ እንደሚያሳየው በጉዳዩ ላይ ግባኝ ያቀረበውን ባልደራስንና ምርጫ ቦርድን ሲያከራክር መቆየቱን ጠቅሷል። ባልደራ ስላቀረበው የይግባኝ ጥያቄ ምርጫ ቦርድ ምላሽ እንዲሰጥበት መታዘዙንና ቦርዱም መጋቢት ሀያ ሁለት ሺ አስራ ሶስት አመተ ምህረት ምላሽ መስጠቱ በፍርድ ውሳኔው ላይ ሰፍሯል። ቦርዱ ይግባኝ ባይ ይግባኙን ማቅረብ ካለበት ጊዜ ያሳለፈ በመሆኑ በይርጋ እንዲታገድለት ከጠየቀ በኋላ ይህ ምላሹ ቢታለፍ በሚል አዋጅና መመሪያን በመጥቀስ አማራጭ ምላሽ ሰጥቷል። እንደተባለውም ፍርድ ቤቱ ቦርዱ ያቀረበውን የይርጋ ይታገድ ጥያቄ ሳይቀበለው ቀርቷል። ቦርዱ በአማራጭነት ያቀረባቸው ምላሾችም ፓርቲው በአዲስ አበባ ምርጫ ክልሎች ያቀረባቸው እጩዎች በሕግ ጥላ ስር ያሉ በመሆናቸው በእጩነት መመዝገብ አይችሉም። በመሆኑም የሕግ ትርጉሙ ወይም በተጠቀሱት አንቀጾች ውስጥ ያለው ሀሳብ በእስር ላይ ያሉ ሰዎች እጩ ሆነው መመዝገብን እንደማይችሉ እንደሚደነግግ በመግለጽ ምላሽ ሰጥቷል። በሁለተኛ አማራጭነት በሰጠው ምላሽ ደግሞ በእጩነት ከመመዝገብ ተከለከልን የሚል ቅሬታ ያቀረበው ፓርቲ ባልደራስም ማለቱ ነው። በእጩነት ያቀረባቸው እጩዎች ቦርዱ የምርጫ ሰሌዳ ከማውጣቱና የእጩዎች ምዝገባ ከመጀመሩ በፊት ተከስሰው በእስር ላይ ያሉ ሲሆን የተከሰሱበት ወንጀል የዋስትና መብት የሚያስከለክል ነው ተብሎ የዋስትና መብታቸውን ተነፍገው ታስረው የሚገኙ ናቸው። ስለዚህ ግለሰቦቹ እንደ ልብ ተንቀሳቅሰው መቀስቀስ አይ አይችሉም ይሏል። ካለመከሰስ መብት ጋር በተያያዘም ተጨማሪ አንድ መከራከሪያ አቅርቧል። የግራ ቀኝ አቀኝ ክርክሩን የተመለከተው ፍርድ ቤቱ በሁለቱ ዳኞች ድምጽ ብልጫ በሰጠው ገዢ ውሳኔ የምርጫ ቦርድን ውሳኔ አጽንቶታል። በፍርድ ውሳኔውም በእስር ቤት የሚገኙ ሰዎች የመመረጥ መብታቸውን ጨምሮ በርካታ መብቶቻቸው የተገደቡ ናቸው ብለዋል። በውሳኔ ማጠቃለያቸው ላይም እስር ላይ የሚገኝ ሰው እስር ቤት ውስጥ ሆኖ ህዝብን ለማስተዳደርም ሆነ የፓርቲውን አጀንዳ ይዞ አገሪቱን ወደ ታሰበው ግብ ሊመራ አይችልም። ይህ ደግሞ የምርጫ ዋነኛ ግብ የሆነውን ሰላማዊ የስልጣን ሽግግር የሚጎዳና ይመዝገቡ የተባሉት የይግባኝ ባይ እጩዎች የባልደራስ ማለታቸው ነው፣ በአሁኑ ሰዓት በሌላ ወንጀል ተከሰው የዋስትና መብታቸውን ተከልክለው በማረሚያ ቤት ሆነው ጉዳያቸውን እየተከታተሉ ያሉ ስለሆነ የእጩነት መብታቸው ተጠብቀው ቢመዘገቡና ቢመረጡ የመረጣቸውን ህዝብ በእስር ላይ ያሉ በነጻነት ተንቀሳቅሰው ህዝቡን ሊያገለግሉ አይችሉም። ምክንያቱም መመረጥ ብቻውን አንድ እስረኛ ያለፍርድ ፍርድ ያለ ህጋዊ አሰራር ነጻ ያደርገውምና በዳኛ ያዕቆብ መኩሪያና በዳኛ ፈይሳ በዳዳ የአብላጫው ውሳኔ የሰጠው ችሎቱ የተገለጸውን ትንታኔ ካሰፈረ በኋላ ምርጫ ቦርድ የሰጠውን ውሳኔ የሚነቅፍበት ምንም ምክንያት የሌለ መሆኑን በመግለጽ የባልደራስን ይግባኝ ውድቅ አድርጎታል። ፓርቲው ያቀረባቸው እጮች በእስር ላይ መሆናቸው የመመረጥ መብታቸውን የሚገድብ ስለሆነ ምርጫ ቦርድ እነርሱን በእጩነት አልመዘግብም ማለቱ ትክክል ነው በማለት መዝገቡን ዘግቶታል። በሌላ በኩል ሀሳባቸውን በልዩነት ያሰፈሩት ዳኛ ሙሉሰው ድረስ የምርጫ ሕጉ በእስር ላይ ያሉና የሌሉ ብሎ ክፍልፋይ አያስቀምጥም ካሉ በኋላ ሕጉ በፍርድ ቤት መብቱ የተገፈፈ ነው የሚለው በዚህ ጉዳይ ላይ እነ አቶ እስክንድር ነጋ መብታቸው በፍርድ የተገፈፈ ስለመሆኑ ወይም በፍርድ ቤት መብታቸውን ያጡ ስለመሆኑ ምርጫ ቦርድ ያቀረበው ማስረጃ የለም ብለዋል። ውሳኔያቸውን ሲያጠቃልሉም በጥቅሉ በኢፌድሪ ህገ መንግስት አንቀጽ 20 ንዑስ አንቀጽ 3 ላይ በአዋጅ ቁጥር 1162 ህዝባር 2011 አንቀጽ 31 እንዲሁም ኢትዮጵያ ተቀብላ ባጸደቀቻቸው ዓለም አቀፍ የሰብአዊ መብት ድንጋጌዎች የህግ ክልከላ በሌለበት ሁኔታ መልስ ሰጪ የይግባኝ ባይን እጩዎች በህግ ጥላ ስር የሚገኙ ናቸው በማለት አልመዘግብም በሚል የሰጠው ውሳኔ የህግና የማስረጃ መሰረት የሌለው ስለሆነ ተሽሮ ሊመዘገቡ ይገባል ተብሎ ሊወሰን ሲገባ አብላጫ ድምፅ የግባኝ ባይን አቤቱታ ውድቅ ማድረጉ በአግባቡ አይደለም በሚል ከስራ ባልደረቦቼ ሀሳብ ተለይቻለሁ። የሚጸናው ውሳኔ ያብላጫው በመሆኑም ይግባኙ ውድቅ የተደረገበት ባልደራስ ፓርቲ የህግ ጠበቃ አቶ ሄኖክ ፓርቲያቸው የከፍተኛ ፍርድ ቤት ውሳኔን እንዳልተቀበለው ተናግረዋል። እንግዲህ ይህንን ውሳኔ ትናንትና መጋቢት ሀያ ስምንት ተነቦለን አይተነዋል። ከዚ በኋላ ለፓርቲው ከፍተኛ አመራሮች ምንድን ነው ማድረግ ያለብን የሚለውን ቁጭ ብለን አይተናል። እንደ ህግ ክፍል ምንድን ነው ያሉት አማራጮች የሚለው ተነጋግረናል። በመጨረሻ ላይ ፓርቲው አሁን ባለው ደረጃ የመጨረሻው የፍትህ ሂደቱ የሚቋጭበት የሰበር ፍርድ ቤት አለ። ከዚህ በኋላ አንድ ደረጃ ስለዚህ ይህንን ያለውን ነገር ይዘን የፍርድ ቤቱን የመጨረሻ አካል ሰበር ጉዳያችንን እንድናቀርብ ነው የተወሰነውና በዛ መሰረት በእነዚህ ሁለት ቀናቶች ለፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ጉዳያችንን እናቀርባለን ማለት ነው። የኢትዮጵያ ብሔራዊ ምርጫ ቦርድ መጪውን ስድስተኛውን ሀገራዊ ምርጫ በመጪው ግንቦት ሀያ ስምንት ለማከናወን ቀነቀጠሮ መቁረጡ ይታወቃል። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ራዲዮ ጣቢያ የሚተላለፈውን የእረቡ ምሽት ዝግጅታችንን ነው። ወደ ተከታዩ ዝግጅት እንለፍ። ትኩረት ኮቪድ 19ና አሳሳቢው የኢትዮጵያ ይዞታና ቀጣዩ ምዕራፍ። በኢትዮጵያ ቁጥሩ በእጅጉ እየጨመረ የመጣው ስርጭት የደቀነውን ፈተናና ሊወሰዱ የሚችሉ አማራጮችን አስመልክቶ ከሶስቱ የሕክምና ባለሙያዎች ጋር የተጀመረ ተከታታይ ውይይት ቀጣይ ክፍል ነው። የዛሬ የሁለተኛ አጋማሽ ቀዳሚ መሰናዶ ዩናይትድ ስቴትስን ጨምሮ ባለፈው ዓመት በወረርሽኙ ክፉኛ በተጠቁ ሀገሮች መጀመሪያ ሰሞን የታየውን በፈተናዎች የታጀበ ሁኔታ በማዛመድም በተለይ ለዛሬው የኢትዮጵያ ሁኔታ የሚበጁ ባሏቸው አማራጮች ዙሪያ በተከታታይ ክፍል ሲወያዩ ቆይተዋል። ተወያዮቹ በዩናይትድ ስቴትስ የሚገኙ እና በኢትዮጵያ የጸረ ኮቪድ-19 ዘመቻ የሚሳተፉ ሶስት የሕክምና ባለሙያዎች ዶክተር እናውጋው መሀሪ፣ ዶክተር አሰፋ ጄጃው መኮንን እና ዶክተር ገበየሁ ተፈሪ ናቸው። የፕሮግራሙ አዘጋጅና አቅራቢ አሉላ ከበደ ነው። በሁለተኛ ክፍል ውይይታቸው መጨረሻ ባነሳው ጥያቄ ነው የዛሬውን ሶስተኛ ክፍል መሰናዶ የሚጀምረው። ዶክተር አሰፋ ወደ እርሶ ልመጣ ነው። የኢትዮጵያ ህክምና አቅርቦት ሊረዳ ሊሰራ የሚችል እርሶ የጽኑ ህሙማን ሐኪምም እንደመሆኑ የሳምባ ህሙማንን እንደሚረዳ ልዩ ባለሙያም በአብዛኛው የመተንፈሻ አካላትን የሚያዳ ህክምና የሚያሽመደምድ በሽታ እንደመሆኑ ምን ሊደረግ ይችላል? በኢትዮጵያ ተጨባጭ ሁኔታ ቀደም ሲል ዶክተር ገበየው ባነሷቸው ላይ የሚጨምሩት ካለ እሺ ከዛ በፊት እንደው አንድ ነገር እኔም ዶክተር ገበየው ባነሳው ላይ ብሄድ፣ በእኔ እይታ ከታሪክ መማር አለብንም እንደተባለው ከዳር በሽታም ሰው የሚጠይቀው ለምን ብዙ ሰው ታዲያ ሰው አልሞተም እዚህ እያለ ነው። እኔም ብዙ ሰው ነው የጠየቀኝ ለምንድን ነው ውጭ ብዙ ሰው ሲሞት፣ ቀረንጅ ሀገር እኛ ጋር ለምን ብዙ ሰው ነው አልሞተም ነው ሲሉ የነበረው እኔ እንዲያውም ከአሁን በኋላ ይመስለኛል እዛ የቫይረሱንም ትክክለኛውን ጸባይ የምናየው አዲሱን ማለት ነው። የዳር በሽታም ጊዜ እንደዚህ ነው የሆነው አስራ ሁለት ና አስራ ሶስት ወራት እኮ ልዩነት አላቸው። የእኛ ሀገር አካባቢ ሲጠቃና የሰሜኑ አለም ክፍል ሲጠቃ እና ይሄ ያላለቀ ታሪክ ነው። ከአሁን በኋላ ነው ብዙ መጥፎ ነገር የምናየው። እዚህ ነገር ላይ ትክክል መሆን አልፈልግም፣ እንደ ትንቢቴ ግን ይመስለኝ እኔ የእሱ ምልክትም በሳምንት ውስጥ እንኳን እኔ የማውቃቸው ሰዎች ታሟል፣ ሆስፒታል ገብተዋል፣ ህይወታቸው ያለፋሉ እና ይሄ ነገር እንደ አዲስ እንደገና የሁሉንም የፖሊሲ ሜከር፣ ዲሲሽን ሜከሮችም ዶክተር ናውጋም እንዳለው ዶክተር ገበዩም እንዳለው እንደ አዲስ ትልቅ አጀንዳ ሆኖ መውጣት አለበት። በምናደርጋቸው ነገሮች በሙሉና መንግስትም እዚህ ላይ ካም በኋላ ያለው ከባድ መሆኑ ለህዝብ ማሳወቅ አለበት። የሃይማኖት መሪዎች ደግሞ የቤተክርስቲያኑ ስብስብ እንደበፊቱ ነው፣ ቀብሩ እንደበፊቱ ነው። መስጊድም ላይ የሃይማኖት ደግሞ መሪዎች ትልቅ ነገር ሊጫወቱ ይገባል እዚህ ላይ ያላመነ ብዙ ሰው አለ፣ ስለ በሽታው አልገደለም የሚል ብዙ ሰው አለ እና እዛ ላይ ብዙ ስራ መስራት አለብን። ወደሚቀጥለው እንግዲህ ጥያቄ ስንገባ ልክ ነው፣ ብዙ ነገር ተምረናል በኮቪድ መጀመሪያ። የታመመ ሰው እንግዲህ የጠናበት ሲሆን እና ኦክሲጅን ሲያጥረው፣ ትልቁ ነገር እንግዲህ ያው ከሚጎዱት አካላት ውስጥ ዋናው ሳምባውና የኦክሲጅን ማጠር ስለሆነ አሁን ምን ማድረግ እንችላለን ቢባል፣ አሁን አሜሪካ ነገር መጀመሪያ ዝም ብሎ ኦክሲጅን በቀላል የሚሰጥ ስጣት ይሰጣል። ሁለተኛ በፊት እንፈራው የነበረ ኢንቱቤሽን ማለት ቲዩብ መተንፈሻ በጉሮሮ መተንፈሻችን አድርገን ወደ ሳንባ አስገብተን የምንሰጠው አይሲዩ ውስጥ ማሽኑ ከመድረስ በፊት ነን ኢንቬሲቭ እንለዋለን እንግሊዝኛ። ማስክ ላይ አድርገን የምንሰጠው ለምሳሌ ይሄ ባይፓፕ የሚባል ነገር አለ፣ ሲፓፕ የሚባል አለ። ፕሬሸር የሚሰጡ ናቸው መሳሪያዎች። እነሱን መጀመሪያ ብዙ ስርጭት ሊያመጣ ይችላል። ኤሮሰላይዜሽን ይባላል። እንዲያውም ምክንያት ሊሆን ይችላሉ ለመሰራጨት እና የጤና ባለሙያውንም ይበክላሉ የሚል ከፍተኛ ፍራቻ ነው የነበረው። አሁን እንደምናየው እንግዲህ አንደኛ ብዙ የጤና ባለሙያው ክትባት እየተከተበ ሁሉ እየተከተበ መከላከያም እያገኘ ነው የሚሄደው። ሁለተኛ ደግሞ እነ በማስክ የሚሰጡት ኦክሲጅን ደሊቨር ማድረግ ጥሩ አርገን ክፍሉንም ጥሩ አድርገን ለየት አርገን ካረግን ችግር እንደሌለባቸው ታይቷል። በተለይ ማስክ ላይ ከበር አድርገን ካረግን እሱ ለእኛ ሀገር ሊሆን የሚችል ቁጥሩም እየበዛ ሲሄድ አንድ ልናደረግ የምንችለው ነገር መሳሪያዎቹን በብዛት ማስገባት ይቻላል። ብዙ ውድ አይደሉም። ከአንድ ቬንቲሌተር ጋር ሲወዳደር በዛ አርባ ሀምሳ የሲፓፕ የባይፓፕ መሽኖችን መግዛት ይቻላል በአንድ ቬንቲሌተር ዋጋ። ሌላው የኦክሲጅን አሰጣጡ ነው። ኦክሲጅን አሁንም በሀገራችን ውስጥ ያለው የኦክሲጅን ሰፕላይ በጣም ሊሚትድ ስለሆነ ዶክተር ገበየው እንዳለው ኦክሲጅን የሚሰሩ ኮንሰንትሬተሮች አሉ። እነሱም ዋጋቸውን ብዙ አይደለም በየቦታው እነሱ ሊኖሩና ሊገቡ ይገባል አሁን ብዬ ነው የማስበው። አንድ ትልቅ ነገር ደግሞ ያየሁት ምንድን ነው፣ አዲስ አበባ ውስጥም ቢሆን ፔሸንት ከአንድ ቦታ ወደ ሌላ ቦታ ትራንስፖርት ሲደረግ በአምቡላንስ ላይም አየዋል። ክፍለ ሀገርም ደውዬ እንደተረዳሁት ከአንድ ቦታ ወደ አንድ ቦታ ብዙ ትራንስፖርት ያደርጋሉ። በመንገድ ላይም ብዙ ችግር የሚፈጠር ነው የሚመስለኝ። በስርጭት ደረጃ ያለውን ሰው ባለበት ቦታ ለመርዳት ይሄ ኦክሲጅኑ በኮንሴንትሬተር አድርጎ ደግሞ ኦክሲጅኑም በከፍተኛ ፍጥነት እንዲገባ የሚያደርግ ሀይ ፍሎ የምንለው ማለት ነው። በከፍተኛ ፍጥነት እንዲገባ እና ከፍ ያለ የኦክሲጅን መጠንም ልናሰጥ የምንችልባት መሳሪያ አለች። እነሱን በየቦታው ግዴታ ትልቅ ሆስፒታል መሆን የለበትም። የአይሶሌሽን ሩም መለያ እስካለ ድረስ ሰዎችን ቶሎ ትሬን ማድረግ ይቻላል። በዚህ ላይ ነርሶች ሊሰሩት ይችላሉ። በሀገራችን ደረጃ ግዴታ ሐኪሞች መሆንም የለባቸውም ሞኒተር የሚያደርጉ ካልሆነ እንደሱ አድርጎ በየቦታው የዚ አይነት የሕክምና ቦታዎችን መክፈት ያስፈልጋል። ትልቅ ሆስፒታሎች ሞልተዋላ። የግል ሆስፒታሎች ከሆኑ አንደኛ ብዙ ሰው ምንም አቅምም የለውም ወደዛ የሚሄድበት እና የዚ አይነት የኦክሲጅን አሰጣጥ ብናደርግ ነው ጥሩ ብዬ ነው የማስበው። ሌላ እንግዲህ እነኚህ ቀድሞ አሟቸው ሊጠናባቸው ይችላሉ የሚባሉትን ሞኖክሎናል አንቲቦዲ በጣም ውድ ቢሆንም፣ በጣም ውድ ቢሆንም አንድ ነገር መረዳት ያለብን እዚህ ሀገር ብዙ አልተጠቀመም። እሱ አለ። ቻይናም መጠየቅ ይቻላል። እዚህም ሀገር ዋና ዋና ካምፓኒዎችን መጠየቅ ብንችል በሀገር ደረጃ የተወሰኑ ዶዞች ማግኘት እንችላለን ብዬ አስባለሁ። እሱ ሊጠናባቸው ለሚችሉ ሰዎች ቀድሞ ቢሰጥ ወደ ሆስፒታል ከመሄድ ሊያተርፍ ይችላል። እና እንደዚህ አይነት ነገሮችን ብናደርግ ነው ጥሩ ስቴሮይድ አለ፣ እሱ ጥሩ ነው። ያ ግን ደግሞ ሰው ከጠናበት ኦክሲጅን ላይ ከሆነ በኋላ ነው እና ኦክሲጅን አሰጣጣችን ግን፣ የኦክሲጅን መስጫ ቦታዎች ከጤና ጣቢያዎች ጀምሮ በተለያዩ ቦታዎች አይሶሌሽን ክፍል አድርጎ ማድረግ ይቻላል። በሀገር ደረጃ መልካም፣ ከከበደው ፈተና በተጨባጭ ከልምድ ከታየው ለኢትዮጵያ ሁኔታ ሊስማሙ ሊሰሩ ይችላሉ፣ ከኢትዮጵያ አቅምና ሁኔታ ጋርም መዛመድ የሚችሉ ናቸው። ያላቸኋቸውን ለይታችሁ አመላክታችኋል። ምናልባትም ይህ አሁን የምትነጋገሩበት የምታነሷቸው ሀሳቦች ለተራው አድማጭ ብቻ ሳይሆን ለሙያ አጋሮቻችሁም ጭምር ይመስለኛል እንዲነጋገሩበት አማራጮቹን ከግምት እንዲያስገቡ የሚጋብዝ ውይይት ነው። ዶክተር እናውጋው መጨረሻ ላይ ከተነሳው ነጥብ ወደ እርሶ ልምጣ። እነኚህ ከፍተኛ መጠን ያለው ኦክሲጅን በፍጥነት ወደ ሰውነት እንዲገባ የሚያደርጉ መሳሪያዎች በአንጻራዊ ሁኔታ ውድ አይደሉም። ውድ አደሉም ሲባል በንጽጽር ነው። ሁሉም ነገር እና ውድ አደሉም በኢትዮጵያ ባለ ሁኔታ ሊሰራ ይችላል የሚለውን ቀደም ብላችሁ እንደ ሀሳብም እንዳቀረባችሁ ምንስ ልናደረግ እንችላለን በሚለው ስትወያዩበት እንደነበር ተከታት እያለው ለመነሻም ቢሆን በሀገር ውስጥም በውጭ ያለውንም ለማስተባበር አንዳች ነገር ፈጥኖ ካልተደረገ የከፋ ሁኔታ ይከተል ይችላል የሚለው ስጋት ልትነጋገሩ እንዳደረጋችሁ ተመልክቻለሁ። እስኪ አካፍሎ ለአድማጮች ምን ሊደረግ ይችላል? አይነት ጥረቶች በውጭም ውስጥም ካሉ እንደየአቅሙ ሁሉም ሊያደርግ ከሚችለው አንጻር ሊሰራ ይችላል። ሊድን የሚችል ነፍስ መታደግ ይችላል ብለው ያምናሉ። ጥሩ ነው። አሉላ አይ ቲንክ አንዱ ከባዱ ችግር የኤቲክስን ጉዳይ በእኔ በግል አስተያየት ኮቪድ ላይ ትልቅ የኤቲክስን ጉዳይ ያለ ይመስለኛል። አንዳንድ ሰዎች ኦክሲጂን የለም ግንቶ ላይ ስለሌለ ያው ይሞታሉ ብለን እናስባለን። አንዳንዶች ደግሞ አሁን ይህ በኮቪድ ከሆኑ ሆስፒታል ሄዶ ለመተኛት ሶስት መቶ ሺህ ሁለት መቶ ሺህ ምናምን አሄዙ ነው የሚባለው እና እንዴት ነው ኢትዮጵያ ስንት የኢትዮጵያ ያዙ ነው ያንን ያልን ለማሸን የሚችለው እና ይሄ ፕራይቬት ሴክተሩ ከፓብሊኩ ጋር ከመንግስት ጋር እንዴት ነው ይህንን ነገር አንድል መደረግ ያለበት አመለካከት ላይ የተዛባ ነገር ያለ ይመስለኛል። እንዴት ነው አዜ ሶሳይቲ ችግሩን በመረዳት እዚያ፣ ግን ሀብታሙ እንዲሁም ሳይሰሩ ቤታቸው ቁጭ ነው ኢኮኖሚካዊ ሰፖርት የሚደረጉበት መንገድ ይፈለጋል። እኛ እንደዚህ አይደለንም። ያንንም አንጠይቅም፣ ግን ደግሞ በሚታመሙበት ሰዓት እንዴት ነው ይሄ ፌርነት ያለው ለህዝባችን ፌርነት። አንድ ነገር ስራጭ ለህዝቡ ይድረስ በሚባልበት ጊዜ ሶስት መቶ ሺህ ብር ሁለት መቶ ሺህ ብር ካስያዝክ ነው ኮቪድ ፕራይቬት ሆስፒታል ውስጥ የምትገባል ይባል። የሁሉም ገደብ መኖር አለበት። መንግስትም እንዴት ነው በመሀል ገብቶ እና አንዱ እሱ ነው። ሌላው ይሄ እኛ የመዘጋጀትና የዓለም መዘጋጀት ነው እንጂ አገሪቱ ይህንን ኦክሲጅን ማምራት አቅሙ አልፈቅድ ብሎ አይደለም። አይ ቲንክ እዚህ እንደምሰማው የተወሰኑ ጤና ጥበቃ በኩል የተወሰኑ ቦታዎችን፣ ሳይቶች ሎካሊን ለማምረት እየሞከሩ ነው። በቀደምም ከቼክ ሪፓብሊክ ጋር ውል ተፈራርመዋል። ግን ምንድን ነው ይሄ ዝም ብሎ እኮ ለጤና ጥበቃ ብቻም ሳይተው ለምሳሌ ወደ አምሳ ሚሊዮን ዩኒቨርሲቲዎች አሉ የችም ሆስፒታል አላቸው፣ እንደ ሆስፔሽ ይተኛል። ለጊዜው ዛሬ ደህና ነው ተወሳው፣ ወደፊት ይሄ ቢሆን ይሄ ቢታሰብ እየተባለ በኮንቲንዩቲ መታሰብና ብዙ ፕላን መደረግ የሚጠይቅ ነገር ነው። እና ለዚህ ነው ሁልጊዜ ይሄንን እኔንም ያገባኛል። ይሄ የእሱ ፕሮብሌም አይደለም፣ የእሷ ፕሮብሌም አይደለም፣ የእኔ ብቻ አይደለም፣ የሁላችን ነው የሚል አስተሳሰብ ከሌለው ጥሩ ውጤት አለ። ዘጋቢዎቻችንን እናመሰግናለን። አድማጮች፣ ዝግጅታችንን አጠናቀን ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም ያንጸባርቃል። የሶማሊያ የምርጫ ሂደት መጓተት በሀገሪቱ የፖለቲካ ቀውስ አስከትሏል። የሀገሪቱን ደኅንነት መረጋጋትና ልማት አደጋ ላይ የሚጥል ፖለቲካዊ እርግጠኛነት አለመኖርን ያስከትለው ሶማሊያን የምርጫ ቅርቃር ውስጥ ያስገባው ሁኔታ ዩናይትድ ስቴትስን በጽኑ አሳስቧል። ሲሉ የዩናይትድ ስቴትስ የውጭ ጉዳይ ሚኒስትር አንቶኒ ብሊንከን መናገራቸውን በመጥቀስ የዕለቱ ርዕሰ አንቀጽ ሀተታውን ይጀምራል። የሶማሊያ ጊዜያዊ ህገ መንግስት በሚያዘው መሰረት ፕሬዝዳንታዊና ምክር ቤታዊ ምርጫ በየአራት ዓመታቱ መካሄድ ይኖርበታል። ፈርማጆ የሚል ቅጽል ስም ያላቸው ፕሬዚደንት መሐመድ አብዱላሂ መሐመድ እና የሀገሪቱ አራት ፌዴራላዊ ግዛቶች መሪዎች ምርጫ ለማካሄድ በሚያስችል ማዕቀፍ ላይ ተስማምተው ነበር። ነገር ግን አንዱ ሌላውን ለራሱ በሚያመች መንገድ ተጠቅሞበታል በሚል እርስ በራሳቸው በመካሰሳቸው በተግባር ላይ ሊውል አልቻልም ይላል ርዕሰ አንቀጾ ቅርቃር ውስጥ የገባውን የምርጫ ሂደት ችግር ለመፍታት ተከታታይ ድርድሮች ቢካሄዱም መፍትሄ ለማግኘት አለመቻሉን ርዕሰ አንቀጾ ጠቁመዋል። የፕሬዚደንት ፋርማጆ የስልጣን ጊዜ እንደ አውሮፓ አቆጣጠር ባለፈው የካቲት ስምንት አብቅቷል። ነገር ግን ባለፈው መስከረም ወር ምርጫ እስከሚካሄድበት ጊዜ ድረስ ፕሬዚዳንቱና ምክር ቤቱ በቦታቸው እንዲቆዩ በተደረገው የምርጫ ማዕቀፍ ውሳኔ መሰረት ፕሬዚዳንቱ በስልጣናቸው ቆይተዋል። ለአውሮፓ አቆጣጠር በ2012 እና በ2016 ዓ.ም የፖለቲካ ሽግግር መዘግየት በተከሰተበት ወቅት እንደተደረገው ሁሉ ፕሬዚዳንት ፋርማጆ ቁጥጥሩን ለምርጫ ሂደትና ለጸጥታ ተቋማት እንዲያስረክቡ ከተቃዋሚ ኃይሎች የቀረበውን ጥያቄ እስካሁን ባለው ጊዜ አልተቀበሉም። ይህ ታዲያ ውጥረት የመስፈንና ግጭት የመነሳት ዕድሉ ከፍ እንዲል አድርጓል። በፌዴራል የደህንነት አባላትና ከተቃዋሚዎች ጋር በተሳሰሩ የጎሳ ሚሊሻዎች መካከል ሞቅዲሾ ውስጥ ባለፈው የካቲት 19 እንደ አውሮፓ አቆጣጠር ማለት ነው ግጭት መነሳቱ አልቀረም። ይህ የሆነውም በተቃዋሚዎች የተመራ ጸረ መንግስት ተቃውሞ ከመካሄዱ በፊትና በተቃውሞው ወቅት ነው። ይህ ክስተት አደገኛ በመሆኑ በፍጥነት መፍትሄ ማግኘት እንዳለበት ርዕሰ አንቀጹ ይመክራል። የሶማሊያ ፌዴራል እና አባል ግዛቶች መሪዎች ጠባብ የፖለቲካ ዓላማን ወደ ጎን በመተው ለሀገሪቱ ሕዝብ ያላቸውን ኃላፊነት በማስቀደም በፍጥነት ግልጽና አካታች የሆነ ምርጫ ለማካሄድ እንዲስማሙ ጥሪ እናደርጋለን ብለዋል። የውጭ ጉዳይ ሚኒስትር አንቶኒ ብሊንከን በአሁኑ ወቅት ሀገሪቱ የገባችበት ቅርቃር እስካሁን ባለው ጊዜ የታየውን መሻሻል ያሰናክላል ሶማሊያ ወደ ተሟላ የዕዳ ማቃለል ጎዳና እንድታመራ ይህ የሚያስችሉ የለውጥ ሂደቶችን ያዘገያል፣ በአሸባሪነት ላይ የሚካሄደውን ትግል ያደናቅፋል። ዩናይትድ ስቴትስ የሶማሊያን ህዝብ ሰላማዊ ተቃውሞ የማካሄድ መብትን ትደግፋለች፣ የማንኛውም አካል ኃይል መጠቀምን አጥብቃ ትቃወማለች። የሶማሊያ መሪዎች የሀገሪቱን መጻኤ ዕድል እንዲጠብቁና በፍጥነት ፕሬዚዳንታዊና ምክር ቤታዊ ምርጫ ለማካሄድ እንዲስማሙ ጥሪ እናደርጋለን ሲሉ ብሊንከን መምከራቸውን በመግለጽ የዕለቱ ርዕሰ አንቀጽ ሀተታውን አቅቷል። ቀደም ሲል የሰማችሁ ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በምሽቱ ተረኛ አዘጋጅ አሉላ ከበደና በሁሉም ስፍራ ባሉ መላ ባልደረቦቻችን ስም የምሰናበታችሁ ሲሆን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ በደህና አደሩ